እንግዲህ የተወደዳችሁ የእግዚአብሔር ሕዝቦች እንዴት ሰነበታችሁ? እንዴት ዋላችሁ? በዚህ በቤተ ክርስቲያን ውስጥ የምትገኙ እንዲሁም በተለያየ አማራጭ ይህንን አገልግሎት የምትከታተሉ ሁሉ ወደ ስድስተኛው የትምህርት ክፍለ ጊዜያችን እንኳን በሰላም መጣችሁ እላለሁ። አምላክ በነገር ሁሉ እየረዳን ለዚህ ስላደረሰን ክብር ለሱ ይሁን። አሁንም ዛሬ ትምህርታችንን እንቀጥላለን። እንግዲህ ሁላችንም ሁሌም እንደምናደርገው ተስፋ አደርጋለሁ በጸሎት ቃሉን ደግሞ መጽሐፍ ቅዱስን በመያዝ ማስታወሻም ካስፈለገ ማስታወሻ ላይ በማስፈር የተረዳነውን ቃል ጥቅሶቹን ሁሉ እንድንከታተል አደራላለሁ። ደግሞ መጽሐፉ በሚወጣበት ጊዜ ይህንን በረከት እኛም ተካፍለ ለሌሎች እንድናካፍል አደራላለሁ። እንግዲህ ወደ ስድስተኛው ክፍለ ጊዜ ከመሄዳችን በፊት እርሱንም ለእናንተ ከመናገሬ በፊት ሁላችንም በያለንበት አጭር ጸሎት በማድረግ እንጀምራለን። ለእግዚአብሔር ክብር ራሶቻችንን ዝቅ ስናደርግ አይኖቻችንን ስንጨፍን በአንድ ላይ እንጸልያለን። እንጸልይ። በዘላለሙ ፍቅርህ እጅግ አድርገ የወደድከን ታላቅና ዘላለማዊ አምላክ ክብር፣ ምስጋና፣ አምልኮ፣ ስግደት፣ ውዳሴ፣ ቅዳሴ ከዘላለም እስከ ዘላለም የሚገባ አንተ ብቻ ነህና በጌታችን በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። አምላክ ስለሆንክ መለኮት ደግሞም እንዲሁ ይገባኛል ሳይሆን ፍቅርህን ስለገለጥክ በእውነት ዝቅ ብለን እናመልክሃለን። የዘላለም አባት በእውነትና በመንፈስ በፊትህ እንድንሆን አንተ እንድትረዳን እንጸልያለን። በስጋ በልማድ እንዲሁ ከመመላለስ ሕይወት አንተ አድነን። ይህንን የሚሰሙ ሁሉ ጌታ ሆይ፣ ወደ እውነት እንዲመጡ የእውነት መንፈስ ዛሬ በዚህ ስፍራ እንዲገለጥ፣ እኔን እንድትቆጣጠር፣ በአንደበቴ ውስጥ ቃልህን ብቻ እንድታስቀምጥ ለእኔ ተናግረህ ሳትከለከል ለሕዝብህም ለወንድና ለሴቶች ልጆች እንድትናገር ጸልያለሁ። የእግዚአብሔር የክብር መላእክት በኃይል የላቁት ሁሉ ይህንን አገልግሎት ይቆጣጠሩ። አንተ ብቻ ከፍ ከፍ በል። በጌታ በኢየሱስ ክርስቶስ ስም ስትል ስማን። አሜን። ወደ ክፍል ስድስት ስንሄድ ሳለ እንግዲህ ከዚህ በፊት ያሉትን ሁሉ በመከታተል ይህም ርዕስ እጅግ ግልጽ እየሆነ ይመጣል ብዬ አስባለሁ ። ተያያዥ ስለሆነ ካመለጣችሁ ወደዛ እንድትሄዱ ከመጀመሪያው ክፍል ጀምሮ ከአንድ እስከ አምስት ያለው እንድታዩ አደራ እላቸው አለው። ክፍል ስድስት ርዕሳችን የሚሆነው በሶስት አካላት ውስጥ የተገለጠው የመለኮት አንድነት ይላል። ይሄ የመጀመሪያው ክፍል ይሆናል። ነገ በዚሁ ርዕስ ሁለተኛውን ክፍል እናያለን። ምክንያቱም ሰፋ ያለ ሀሳብ በውስጡ ስላለ መጽሐፍ ቅዱስ በመለኮት ውስጥ ብዝሃነት እንዳለ ሶስት አካላት ነገር ግን አንድ እግዚአብሔር እንደሆነ ያስተምራል እና ይህንን እኛ እንደ መጽሐፍ ቅዱስ እንደ ቃሉ ነው የምንቀበለው። በጣም ግልጽ ነው። ምንም ግራ የሚያጋባ አይደለም። ቃሉን ካየነው እርስ በርሱ የተስማማ እርስ በእርሱ አንዱ አንዱን የሚደግፍ፣ አንዱን ከአንዱ ጋር ያነጻጸርን ስናጠና ግልጽ የሚሆን ነው ማለት ነው። እንግዲህ ዛሬ የምንመለከተው አንድ ቃል ለአምላክ በዕብራይስጥ እንግዲህ መጽሐፍ ቅዱስ በመጀመሪያ በተጻፈበት ቋንቋ በተለይ ብሉ ኪዳን የዕብራይስጡ ኤሎሂም የሚለውን ቃል እናለን። በብሉ ኪዳን በተደጋጋሚ ለበርካታ ጊዜ የእግዚአብሔርን ስም ለመግለጽ ይሄ ቃል ጥቅም ላይ ውሏል። እንግዲህ ኤሎሂም የሚለው በርካታ ወይም ብዙ ቁጥርን የሚያመላክት ቃል ነው። ከ39ኙ የብሉኪዳን መጽሐፍት መካከል በ3 አራቱ ውስጥ ይህንን እናገኛለን ከ 39 በስንቱ በ34 ያውም ደግሞ ለ2300 ጊዜ ይሄ ቀላል ቁጥር አደለም አምላክ ምክንያት አለው 2300 ጊዜ ኤሎሂም የሚለው የእግዚአብሔር ስም ሆኖ ዕብራይስጥ በብሉኪዳን ተጽፏል እንግዲህ ነቢያት ይህንን በመንፈስ ቅዱስ ተነቃክተው ሲጽፉ ለአምላክ ለምንድን ነው ብዙ ቁጥር ያለውን የተጠቀሙት የሚለውን እና አለን። እንግዲህ ብዙ ቁጥር ከሚያመላክተው ኤሎሂም ቀጥሎ ያለው ኤል የሚለው ነው። ከኤሎሂም በተቃራኒ ነጠላ ቁጥርን የሚወክለው፣ በመለኮት ውስጥ ያለውን ብዝሃነት የሚያመላክት ነው። ምክንያቱም ኤሎሂም ከአንድ በላይ ለሆነ ጥቅም ላይ ሲውል፣ ኤል የሚለው ደግሞ ለአንድ አካል በነጠላነት ጥቅም ላይ የዋለ ነው። እንግዲህ ይህንን ስንል ሳለ በመለኮቱ ውስጥ ብዝሃነት ወይም ፕሉራሊቲ አለ ሲባል ብዙ አማልክትን የሚጠቁም አይደለም ይ በእንግሊዝኛው ፖሊቲዝም የሚባለው ብዙ አማልክትን የሚከተልም ሃይማኖት አይደለም፣ እምነትም አይደለም። ወይም አንዳንዶች በመለኮት ውስጥ ብዛህነት አለ፣ ሶስት አካላት አሉ፣ መጽሐፍ ቅዱስ ሲባል ምን ይላሉ? አይ ስለ ሶስት እግዚአብሔር እየተናገራችሁ ነው፣ ወይም ትራይ ቴይዝም እያላችሁ ነው ይላሉ። ይሄም አይደለም። ነገር ግን ስለ አንድ እውነተኛ አምላክ ስለ አንድ መለኮት ነገር ግን ሶስት አካላት። ይህንን እንዴት ነው መጽሐፍ ቅዱስ አስማምቶ የሚገልጽልን? ሶስት ዘላለማዊ አካላት ነገር ግን አንድ አምላክ እንዳለ መጽሐፍ ቅዱስ ያስተምራል። እስቲ እንግዲህ ይህንን በሰፊው እንመልከት። ብዙ ሰዎች ከሚሉት እንነሳ። አንዳንድ ሰዎች ኤሎሂም የሚለው በመለኮት ውስጥ ብዝሃነት ኖሮ ሳይሆን ንጉሳዊ የአጠራር ባህልን መሰረት ያደረገ ነው። ሮያል የሆነ ካልቸርን ያንን ንጉሳዊ የሆነ አጠራርን መሰረት ያደረገ ነው እንጂ በመለኮቱ ውስጥ ብዝሃነት ኖሮ አይደለም። ያ አንድ አካል ብቻ፣ አንድ መለኮት እሱ ራሱን ኤሎሂም ወይም በብዙ ቁጥር እየጠራ ነው ንጉሳዊነቱን ለመግለጽ ነው ይህንን የተጠቀሙ እንጂ ብዛነት ኖሩ አይደለም ይላሉ። ግን ይህንን ከመጽሐፍ ቅዱስ በየትኛውም ቃል ማጽናት አይቻልም። ምንም ማስረጃ የለም። ምክንያቱም መለኮት በሌላ ስፍራ ኤል ተብሎ ተጠቅሷል። በሌላ ስፍራም ደግሞ ኤሎሂም ተብሎ ተጠር ለምንድን ነው ኤል የሚለው ነጠላ ቁጥርን የሚወክለው አንድ ላይ አንድ ቦታ ላይ ጥቅም የሚውለው ሌላ ቦታ ላይ ደግሞ ኤሎሂም የሚለው ልዩነት ስላለ ነው እንጂ ሁለቱም አንድ አካልን ብቻ ለማመላከት እንዳልሆነ እንረዳለን። እንግዲህ ከዚህ ጋር ተያይዞ ሌሎች ስሞችን ስናይ ሳለ ኤል የሚለው ነጠላ ቁጥርን ሲወክል ከኤል በተጨማሪ ነጠላ ቁጥርን የሚያመላክቱ ስሞችን እናለ። ለምሳሌ አዶናይ ነጠላ ቁጥር ነው፣ ኤላህ የሚለው ኤልዋህ፣ ከዛ ደግሞ ያህዌ የሚለው አንድ ነጠላ ቁጥርን የሚወክል ከመለኮት መካከል ከአብ ከወልድ፣ ከመንፈስ ቅዱስ መካከል አንዱን ለይቶ ለመጥራት መጽሐፍ ቅዱስ እነዚህን አዶናይ፣ ኤላህ፣ ኤሎዋ፣ ያህዌ ወይም ኤል የሚለውን ስም ይጠቀማል። እንግዲህ ጥቅሶችን እንመልከት። በጣም እጅግ ኃይል ያለው ቃል ኢሳያስ ዘጠኝ ስድስት ይናገር እንዲህ ይላል። ስለ መሲሁ የተነገረ ትንቢት ነው። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ቀጥሎ ያለውን ነው ስሙም ድንቅ፣ መካር ኃያል ምን? እስቲ ይሄ ግልጽ የሆነ እጁን ያሳየኝ። ኃያል ምን? አምላክ የዘላለም ምን? አባት የሰላም አለቃ ተብሎ ይጠራል። ማን ነው ይሄ? ስለ ማን የተነበየው? ኢሳይያስ፣ ክርስቲያኖች ስለ ማን? ስለ ክርስቶስ ነው። ኃያል አምላክ ነው። መለኮት ነው። ዲቫይን ነው። የዘላለም አባት ነው። ኢተርናል ነው። ኤቨርላስቲንግ ይለዋል የእንግሊዘኛው። መጀመሪያ መጨረሻ የሌለው አልፋ ኦሜጋ ነው። የሰላም አለቃ። በዚህ ስፍራ አምላክ ለሚለው ኢሳይያስ የተጠቀመው ቃል ኤል የሚለውን ነው። ያም ደግሞ ክርስቶስን ከአብና ከመንፈስ ቅዱስ መካከል በተለየ ሁኔታ ነቅሶ አውጥቶ የሚያመላክት ነው። ይሄ ብቻ ሳይሆን በብሉይ ኪዳን ስለ ክርስቶስ መለኮትነት ከሚናገሩ ጥቅሶች በዋናነት ሊጠቀስ የሚችል ቃሉን እንዳለ ከተቀበልነው ፈውስ ነው። መጨመር፣ መቀነስ፣ የሰው አስተምህሮ እዚህ ላይ መደረብ አያስፈልግም። እሱ ኃያል አምላክ ነው፣ የዘላለም አባት ነው። አምላካችን ስሙ የተባረከ ይሁን። ኤሎሂም ንጉሳዊ አጠራርን ነው እንጂ ልክ ኢትዮጵያ ውስጥም እንዲህ ሲባል እሰማለሁ በተለይ አጼ ኃይለ ስላሴ እኛ እያሉ ያወራሉ። ብዙ ጊዜ እኛ እንዲሆነን፣ እኛ እንዲያድርገን። ስለዚህ እሳቸውም እንደዛ እንደሚሉትም እግዚአብሔር በተለይ ዘፍጥረት ላይ ኑ እንፍጠር ሲል ያንን አይነት አባባል ነው። ያው ከነገስታት በፊት የነገስታት ንጉሥ የሆነው እግዚአብሔር ነበር። እሱ ራሱን ለምንድን ነው ዘፍጥረት ላይ ሰውን ሳይፈጥር ገና በኋላ እንመለከታለን አይደል፣ ኑ እንፍጠር ያለው ይሄ የነገስታት አባባል ሳይሆን ወገኖቼ እውነታው ብዛህነትን እንደገና ደግሞ በተናጠል አንድን አካል ኤሎሂምና ኤል የሚለው ቃል ይገልጸዋል። እዚህ ላይ የንግሥት ቪክቶሪያን አባባል ብዙ ሰዎች ያስቀምጣሉ። ዌ አር ናት አሚውዝድ ብላለች አንድ ጊዜ። በአማርኛ እኛን አላስደሰተንም፣ በሆነ አጋጣሚ የሆነው ኩነት አላስደሰተንም፣ እኛን አላስደሰተንም የሚል ቃል እሷም ተጠቅማለች። ስለዚህ ይሄ እሷ አንድ ንግስት ሆና እኛ ስላለች፣ ይህ መጽሐፍ ቅዱስም እንደዛ ነው የሚጠቀመው። ነቢያ ሲጽፉ እነ ሙሴ ሲጽፉ በዛ ሀሳቤ ነው የጻፉት። ወገኖች፣ በድጋሚ ይህንን ለማጽናት ኤሎሂም የሚለው ቃል ንጉሳዊ ባህልን መሰረት ያደረገ ነው ለማለት መጽሐፍ ቅዱሳዊ ማስረጃ የለን። እንግዲህ ንግሥት ቪክቶሪያ እንደ አውሮፓውያን አቆጣጠር ከ1837 እስከ 19 ዜሮ ሰባት የእንግሊዝ ንግስት ሆና የነበረች ናት። ይሄ አባባላ ቢሆን በፍጹም ከፍ ላለው መንበረ ስልጣኗ ወይም የንግስትነት ደረጃዋ የዋላ አይደለም። ስለ ወንበሯ ወይም ስለ ዙፋኗ፣ ስለ ስልጣኗ አይደለም እየተናገረች አለችው። ከእሷ ጋር የነበሩት ወይም የምትወክለው መንግስት እነዛ መኳንንት ወይም የአገሩ መሪዎች ሊሆኑ ይችላሉ ያጋጠማቸውን ነገር አንድ ላይ መንግስትን ወክላ እኛን አላስደሰተም አለች እንጂ ራሷን የትም ስፍራ ንግስትነቷን ለማመላከት ይህንን ቃል እንዳልተጠቀመች እንረዳለን። ምክንያቱም በየትኛውም ስፍራ እኛ ንግስቶች የሚል ቃል አልተጠቀመችም። ስለዚህ የእብራይስቱ ኤሎሂም የሚለው የእግዚአብሔር መጠሪያ ስም ንጉሳዊ ባህልን መሰረት ያደረገ ነው የሚለው አንደኛ የመጽሐፍ ቅዱስን የተጻፈበትን ቋንቋ ባህል፣ ታሪክ መሰረት ያላደረገ ስለሆነ እጅግ በጣም ውድቅ የሚሆን ነው። በነገራችን ላይ ይህንን በአደባባይ በመድረክ ላይ የሚያስተምሩ የሃይማኖት መሪዎች አሉ። እኔ በጆሮ ሰምቻል። እንደዚህ ብለን የተሳሳተ ነገር መቀበል ለሰውን ማስተማር አይገባንም። እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር፣ በኋላ እናያለን። እግዚአብሔር የሚለው ኤሎሂም ነው። ያ ብዙ ቁጥርን የሚወክል ነው። ዘፍጥረት ላይ እናያለን። ያ ንጉሳዊ ማንነቱን ለመግለጽ፣ ስልጣኑን ለመግለጽ አይደለም ብዝሃነትን ለማመላከት ነው እንጂ ይህንን እንመልከት እስቲ በዘ ፍጥረት ምዕራፍ አንዳንድ የእግዚአብሔር ቃል እንዲህ ይላል በመጀመሪያ እግዚአብሔር ወይም ኤሎሂም እዛ ጋር የዋለው ሙሴ የተጠቀመው ቃል የብራይስቱ ቃል ኤሎሂም የሚለው ነው ሰማይና ምድርን ምን አደረገ ፈጠረ ይሄ ኤሎሂም በውስጡ ብዝሃነት ያለው መለኮት ፈጠረ ፈጠሩ አይልም የትም ስፍራ ሰሩ አይልም እግዚአብሔር በዋናነት አብም ይሁን ወልድም ይሁን መንፈስ ቅዱስም የሰሩት ስራ ሰሩ የሚል ሳይሆን ፈጠረ ሰራ አደረገ ለምን ስምምነትን እንደገና አንድነትን ህብረትን የዓላማ የባህሪን የእቅድን እና የተግባርን አንድነትን የሚወክል ስለሆነ ይህንን በተጨማሪ እናያለን በኤሎሂም ፈጠረ ይላል ከዛ በኋላ በዘፍጥረት ምዕራፍ አንዳንድ ከኤሎሂም መካከል ወይም ከመለኮት መካከል ማን ነው? አብ ነው፣ ወልድ ነው፣ መንፈስ ቅዱስ ነው? ሰማይን ምድር ነው የፈጠረው። ዮሐንስ አንዳንድ ላይ ስትሄዱ ዮሐንስ ወንጌል በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። እግዚአብሔር የሚለው ቃል ማለት ነው፣ ቲዮስ የሚለው የግሪክ ቃል ነው፣ አዲስ ኪዳን ላይ የዋለው እሱ ምን አደረገ? ይህ በመጀመሪያው በእግዚአብሔር ዘንድ ነበር፣ ሁሉ በእርሱ ሆነ፣ ሰማይና ምድር ከሆኖም አንዳችስ እንኳ ያለ እርሱ አልሆነም። ቲዮስ ወይም እግዚአብሔር ወይ ቃልም ስጋ ሆነ በኋላ ላይ ክርስቶስ ጸጋና እውነትን ተሞልቶ አደር የሚለው ሰማይና ምድርን ፈጠረ። ስለዚህ በመልኮት ዘንድ የበይ ተመልካች የለም። ወልድ ሲሰራ አብ እጁን አጣጥፎ አይቀመጥም፣ መንፈስ ቅዱስም እንዲሁ። ምክንያቱም ዘፍጥረት መጽሐፍ ላይ እናያለን፣ እግዚአብሔርም መንፈስ በውኃ ላይ ሰፍፎ ነበር ይላልና፣ ሁሉም በንቃት የሚሳተፉበት ሁኔታ ነው ያለው። ነገር ግን እግዚአብሔር ወልድ ከፍጥረት ጋር ከድነት ጋር ተያይዞ የአንበሳውን ድርሻ ወይም ግንባር ቀደም በመሆን እሱ እንደሚሰራ መጽሐፍ ቅዱስ ያስተም በዋናነት በፍጥረት ዋና ወኪል ወልድ ቢሆንም፣ ነገር ግን ኤሎሂም በዚህ ስፍራ መንፈስ ቅዱስም አብም ተሳትፎ እንዳላቸው እናያለን። ስለዚህ መለኮት ወይም የመለኮት አባላት አብ፣ ወልድ፣ መንፈስ ቅዱስ መጀመሪያ ውሆች ከምድር ሲከፈሉ ሁሉም ቡቃያና ዛፍን ምድር ሲያበቅል ፀሐይና ጨረቃ ከዋክብት በሰማይ ሲቀመጡ የባህር ፍጥረታት ወይም ሰራዊቶች ሲፈጠሩ እንዲሁም አዳምና ሄዋን ጭምር ሲፈጠሩ ተሳታፊ ነበሩ ቢባል ከቃሉ ጽንሰ ሐሳብ ጋር ምን የሚል አይደለም የሚጋጭ አይደለም። እንደገና ይህንን በደንብ ማየት አለብን። ዛሬ ሰፊ ሐሳብ ነው። በፍጥረትና በድነት ስራ ዋና ወኪል ወልድ ቢሆንም ነገር ግን አብና መንፈስ ቅዱስ በፍጥረትም ሆነ በድነት አብረው ከወልድ ጋር ምን ብለዋል? በሀሳብ በእቅድ በተግባር ሰርተዋል። ዛሬም የድነት እቅድን የመበጀትን ዓላማ አምላክ ያሰበውን ከመደምደም ከመዝጋት አኳያ እነዚህ ሶስቱ የመለኮት አካላት እንደሚሰሩ እናያለን። ይህን ግልጽ አድርጎ መጽሐፍ ቅዱስ ያስተምራል። መጽሐፍ ቅዱስ የሚያስተምረውን ዝም ብለን ብንቀበል ብዙ አያጨናንቅም። አንደኛ ቆሮንቶስ 8፥6 የእግዚአብሔር ቃል እንዲህ ይላል። አንደኛ ቆሮንቶስ 8፥6። እንግዲህ አንዳንዴ ጊዜ ቀስ ብለን መስጠት አለብን። ምጽፉ ሰዎች የምታዳምጡም በችኮላ ነገሮችን እንዳላልፍ ቀስ ማለት ይገባኛልና፣ እየጸለያችሁልኝ። ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አባልን። ስንት አምላክ? አንድ አምላክ። እዚህ ላይ ካቆምን፣ እሺ በቃ አምላክ የሆነው አብ ብቻ ነው ብሎ ሰዎች እዛ ጋር ቆመዋል። ሌሎች ጥቅሶችንስ የት እናርጋቸው? ቆርጠን አናወጣ መቼም። ቀጥሎ እንዲላል ነገር ሁሉም በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን። አንድ አምላክ አባት አለን፣ አንድ ጌታ የሱስ ክርስቶስ አለን። የኢየሱስ ክርስቶስ ሙሉ መለኮታዊነት ተመልክተናል በተከታታይ ክፍል። የሱም መለኮታዊነት እዚህ ጋር እንዳለን አለን በጥቅስም እናው እናዋለን። ቀጥለ እንግዲህ ይህንን እብረት እንመልከት። እንዴት ነው አንድ ሲደመር አንድ አንድ የሚሆነው ወይም አንድ ሲደመር አንድ ሲደመር አንድ አንድ የሚሆነው? ለምሳሌ ከሰብአዊ ምሳሌዎች መካከል ጋብቻን እንውሰድ። ባል አለ፣ ሚስት አለች ከዛ ልጆች አሉ። ስንት ቤተሰብ ነው? አንድ ቤተሰብ። ቡድን አለ፣ የተለያየ ቡድን አለ አይደል? ለጨዋታም ለውጊያም ለምንም ቡድኖች ይመሰረታል። አንድ ቡድን ከሁለት በላይ አባላት ያላቸው የተለያየ ግላዊ ማንነት ባህሪ ያላቸው ቢኖሩም እንኳን በዚህ አይነት ብዝሃነት ውስጥ በጋብቻ በተለያዩ ቲሞች ወይም ቡድኖች ውስጥ ጠንካራ አንድነት ሊታይ ይችላል። ወገኖች ከዚህ ሁሉ በላይ ግን በመለኮት ውስጥ ያለው የሶስት አካል አንድነት የሶስት አካላት አንድነት ከዚህ የላቀ ጠንካራና የጠለቀ ነው። ቀጥለን በሰፊ የምንመለከተው ሀሳብ ውስጥ ማለት ነው። እስቲ ወደ ዮሐንስ 173 እንል እንደገና። ቅድም ስናይ ጳውሎስ ምን ይላል? አንድ አምላክ አባለን አምላክ የሆነው አብ ብቻ ነው አይደለም። ምክንያቱም በኢሳይያስ እንኳን በብሉይ ኪዳን ተመልክተናል አይደል? ሀያል አምላክ፣ የዘላለም አባት። ግልጽ ነው መሲሁ ወልድ ስጋ የለበሰው የሱስ ክርስቶስ ማለት ነው። አካል ያለው ራሱ አምላክ እንደሆነ መጽሐፍ ቅዱስ ያስረዳል። ዮሐንስ 173 ብዙ ጊዜ መለኮት ብዝሃነትን የሚቃወሙ ሰዎች የሚጠቅሱት ነው። እውነተኛ አምላክ ብቻ የሆንህ አንተን የላከውንም የሱስ ክርስቶስን ያውቁ ዘንድ ይህቺ የዘላለም ህይወት ናት። ክርስቶስ ራሱ አብን አንተ ብቻን አምላክ ስላለ እሱ አምላክ አይደለም የሚል መከራከሪያ ነጥብ ያቀርባሉ። አሁንም ሌሎች ጥቅሶችን ወደ ምንም ልናደርጋቸው አንችልም አስማምተን ነው የምንወስደው። ክርስቶስ እዚህ ጋር እየተናገረ ያለው እኔ አምላክ አይደለውም፣ እሱ አምላክ ብቻ እያለ አይደለም። ዋናው የጥቅሱ አውድ ምንድን ነው? ለድነት መሰረት የሆነው እውቀት በሁለቱ አካላት ማንነት ላይ እንደተመሰረተ ነው። አንደኛ አብን ማወቅ፣ ከዛ የላከውን ኢየሱስ ክርስቶስን ያውቁ ዘንድ። እግዚአብሔርን ማወቅ እግዚአብሔርን መወደድ ነው። እግዚአብሔርን ማወቅ እግዚአብሔርን መታዘዝ ነው። ይህ የድነት መሰረት ነው። ይህ የዘላለም ህይወት መሰረት ነው። ይህች ናት የዘላለም ህይወት እያለ ነው አውዱ። የምናገኘው ኮንቴክስት እሱ ነው። ስለዚህ እርግጠኞች መሆን አለብን ወገኖች፣ ወደ አንድ ሀሳብ ስንመጣ አሁን እዚህ ጋር ሰዎች የሌለ ነገር ይመሰርታሉ። እሱ ብቻ ነው አምላክ፣ አብ ብቻ ነው። ስለዚህ ክርስቶስ ከአብ እንደ በአንድ አይነት ነገር ስፕሊት አድርጎ ከመለኮት መለኮት ሆኖ ወጥቷል። ምክንያቱም ሌላ ቦታም ኢየሱስ ክርስቶስ ከአብ ወጥቶ ወደዚህ ምድር እንደመጣ ይናገራልና እሱ ከመለኮት ከአብ ስለወጣ መለኮትነትን የተካፈለ ነው። ወገኖቼ መለኮት አይፈጠርም። ሁለተኛ ኢየሱስ ክርስቶስ ከአብ ወጥቼ ይመጣለሁ ሲል ምን ማለቱ ነው የሚለውን ባለፈውም ከበርካታ ጥቅሶች ጋር ንን አያይዘን ማንበብ እንዳለብን መረዳት አለብን። ጅማሬ የለውም። የሆነ ጊዜ እሱ መለኮት ሆኖ አልመጣም። አንዳንዶች እንደውም ጭራሽ እሱ ክርስቶስ ጌታ አድርጎ ሾመው ይላል አንድ ስፍራና፣ አብ ክርስቶስን መለኮት አድርጎታል። አይ ሌሎች ደግሞ ሲጠመቅ በመንፈስ ቅዱስ በዛ በዮርዳኖስ ወንዝ መጥመቁ ዮሐንስ በሚያጠምቅበት ጊዜ በመንፈስ ቅዱስም በላዩ ላይ በሚሆንበት ጊዜ ያኔ ነው መለኮት የሆነው። ያም ትክክል አይደለም ወገኖች፣ ሌሎች በርካታ ጥቅሶችን አስማምተን ማንበብ አለብን። እውነተኛ አምላክ የሆንክ አንተ ብቻ ብሏል። እሱ አምላክ አይደለም ወይ? እስቲ የነቢያት የሐዋርያት መሰረት የእኛም መሰረት ከሆነ እንስ አንደኛ ዮሐንስ አምስት ሃያ የእግዚአብሔር ቃል እንዲህ ይላል። አንደኛ ዮሐንስ አምስት ሃያ የእግዚአብሔርም ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን። ደስ የሚል ነገር ነው። እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ምንድነው ሕይወት ነው። አብ እውነተኛ አምላክ እንደሆነ ክርስቶስም ምንድን ነው እውነተኛ አምላክ። ይሄ ታዲያ ሁለት አምላክ አላ ይባላል? አያስብል መጽሐፍ ቅዱስ ስምምነት ስላለ አንድነት ስላለ ፈጽሞ የማይገነጣጠል አንድ አምላክ አንድ እግዚአብሔር ይላል። ይሄ እጅግ በጣም ደስ የሚል የመጽሐፍ ቅዱስ አንዱ ትምህርት ነው። በብሉይ ኪዳን ያለውን እኒስ የተወሰኑ ማስረጃዎችን ቅድም ተመልክተናል። ዘፍጥረት ምዕራፍ አንድ ሁለት እግዚአብሔር ወይም ኤሎሂም የእግዚአብሔርም መንፈስ ኤሎሂም ይላል። በጣም የሚገርማችሁ ይሄ በዘፍጥረት ምዕራፍ አንድ ሁለት ላይ በመጀመሪያው ቀን መንፈስ ቅዱስ በንቃተ ሕሊና በፍጥረት ላይ ሲሳተፍ ነገር ግን የኤሎሂም መንፈስ የእግዚአብሔር መንፈስ ትዝ ይላችኋል። መንፈስ ቅዱስ የእግዚአብሔር መንፈስ ይባላል ይባላል። ለምን? ከእግዚአብሔር አብ ስለሚላክ። መንፈስ ቅዱስ የክርስቶስ መንፈስ ወይም የኢየሱስ መንፈስ ይባላል። ለምን? በኢየሱስ ስም ስለሚመጣ ኢየሱስ ስም ስለሚልክ እዚህ ግን የኤሎሂም መንፈስ ተብሏል። የእግዚአብሔር መንፈስ የአብ መንፈስ የክርስቶስ መንፈስ ያንን ያመላክታል ማለት ነው። ዘፍጥረት አንድ አስራ ስድስት ላይ እግዚአብሔርም ኤሎሂም አለ ሰውን በመልካችን በምሳሌያችን እንፍጠር እንፍጠር። ይሄ ከአንድ በላይ የሆነውን እድል እንዳለ ያመላክታል። ቆላስያስ አንድ 16 እንግዲህ ኤሎሂም እንፍጠር ቢልም የፈጠረው ማን ነው? በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል። ማን? በክርስቶስ ኢየሱስ ቆላሲያስ 1 16 የሚያስረዳን ነው ማለት ነው። በብሉይ ኪዳን ያሉ ሀሳቦችንም አሁን እንመልከት፣ ከአዲስ ኪዳን ጋር እያያዝን ዘፍጥረት አንድ ሰባት እግዚአብሔርም ወይም ኤሎሂም ሰውን በመልኩ ምን አደረገ? ፈጠረ። እንግዲህ እንፍጠር አለ መጀመሪያ ላይ፣ በኋላ ምን አለ? ፈጠረ። ፈጠሩ አይልም። ይሄ ምክር ሲተገበር በእግዚአብሔር አብ ውስጥ ያለው ሀሳብ በፍጹም ስምምነትና የዓላማ አንድነት የመፍጠርንና የማፍቀርን ግላዊ ማንነትን የተላበሱት አብ ወልድ፣ መንፈስ ቅዱስ በአንድነት የሰሩት ስራ ስለሆነ ፈጠሩ ሳይሆን እግዚአብሔር ኤሎሂም ፍጹም አንድ የሆነው አምላክ ፈጠረ የሚለውን ቃል እናለን። ስለዚህ ከመልኮት መካከል ኢየሱስ ክርስቶስ ከፈጠረ እሱ እግዚአብሔር እንደሆነ ያስረዳል ማለት ነው። ሌላ ሀሳብ ዘፍጥረት ምዕራፍ 3 ቁጥር 22 አዳምና ሔዋን ኃጢአት በሰሩ ጊዜ እግዚአብሔር እንዲህ አለ ኤሎሂም አምላክም አለ እነሆ አዳም መልካምና ክፉል ለማወቅ ከእኛ እንደ አንዱ ሆነ እግዚአብሔር ወይም ኤሎሂም አለ እሺ ይሄ እጅግ በጣም ግልጽ ነው እግዚአብሔር ከእኛ እንደ አንዱ ሆነ ማን አዳም ምን ለመለየት መልካምና ክፉል ለመለየት ስለዚህ ምን እናድርገው? ከወዛ ሄዶ እንዳይበላም ለዘላለም እንዳይኖር ወይም ለዘላለም ኃጢአተኛ እንዳይሆን ሲን ኢሞርታላይዝድ እንዳይሆን ማለት ነው። ኑ እናውጣው። ያም በፍቅሩ ያደረገው ነው። ሌላ ማስረጃ ዘፍጥረት ምዕራፍ 11 ቁጥር 7። ይህንን ካየን ሶስት ሁለትን 11 7 ላይ እንሂድ። እንግዲህ ያ ባቢሎን ግንብ አመፅ ያስከተለው ነገርና እግዚአብሔር የተናገረው ነገር እግዚአብሔርም ወይ ኤሎሂም ብዙ ቁጥርን የሚያመላክተው አለ እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው እዚህ ጋር አሁን ተብሎ የተሰመረበት ለሁሉም አንድ ቋንቋ አላቸው፣ ይህንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ ለመስራት አይከለከሉም። ኑ እንውረድ፣ አንዱ የአንዱን እንዳይሰማው ምን እንበል? ቋንቋቸውን በዚያ እንደባልቀው። በርካታ ብዙ ቁጥሮችን የሚገልጹ ቃላት አሉ። እንውረድ ኑ እንደባልቀው ቋንቋቸው እንግዲህ አሁን እዚህ ጋር በባቢሎን ያሉትን ሰዎች እንዴት እንደጠራቸው ይሁ እንግዲህ በባቢሎን የተሰራ ታላቁ የህዝብ አጢአት ነው አይደል በአምላክ ላይ ያመፁት እነዛ ባቢሎናውያን በርካታ ሺህ ቁጥር ያላቸው እንደሆነ ከአስር ሺህ በላይ ሊበልጡ እንደሚችሉ ማስረጃ አለ ግልጽ ነው የአንድ ሰው ወይ አንድ ሺህ ሰው የሰራው አይደለም እንግዲህ ወደ ሰማይ ለመድረስ የሚሄድ ግንብ በተወሰነ ሰው አይሰራ ማለት ያውም በድሮ ጊዜ ነገር ግን ስንት ናቸው እነርሱ አንድ ወገን ናቸው ስንት ወገን ናቸው ይሄ ከአምላክ አንድነት በተቃራኒ የሚቆመውን የአምላክን ተጻራሪ ኃይል እንመለከታለን። ሰይጣን መንግስቱ እንደ አንድ ነው የሚቆመው። በጣም ይገርማል። ሰይጣን አሉ፣ የወደቁ መላእክቶች የእሱ ጀነራሎች አሉ፣ የእሱ ህዝቦች አሉ፣ ወኪሎች አሉ። በእግዚአብሔር ላይ ሲያምጹ ግን በባቢሎን የምናየው እንደ አንድ ወገን ሆኖ ነው የሰራው። ይሄ ብዝሃነታቸውን የባቢሎን ህዝቦችን ያስቀራል ወይ? አንድ ማለቱ አያስቀርም። ሰይጣን አለ፣ መሪው አለ፣ ከዛ ህዝቡ አለ ግን አንድ ተብለዋል። ህብረታቸውን በፍጹም የሐሳብ፣ የእቅድ፣ የተግባር ስምምነት ለአመፅ መነሳታቸውን ይጠቁማል። ዛሬ ለቤተ ክርስቲያን ምንድን ነው የሚያስተምረን? እኛ ለሥራ አንድ መሆን እኮ አቅቶናል። ለአንድነት እኮ ከብዶናል። ለህብረት እኮ ከብዶናል። በጋራ ተጸልዮ በጋራ አቅዶ ተስማምቶ ለመስራት በቃ ይቆረቁረናል። ይህንን መለኮት ስላላየ ነው። በእሱ ዘንድ ያለውን አንድነት ስላልተረዳ ነው። በስሜት በሐሳብ በፍቃድ አንድ የሆኑ አካላት ናቸው። አብ ወልድ፣ መንፈስ ቅዱስ እንኳን መለኮት፣ ሰይጣን ራሱ የእግዚአብሔርን አንድነት ስለሚያውቅ የእግዚአብሔርን ስራ ሊገዳደር የሚችለው እሱ አንድ እንደሆነ ሲሆን እንደሆነ ያውቃል ይሄንን። ስለዚህ ኃይል ያለው በአንድነት እንደሆነ ስለሚያውቅ የእግዚአብሔር ሕዝብ ቤተ ክርስቲያን አንድ እንዳትሆን ምን ያደርጋል? የሚችለውን መከፋፈል ሁሉ ያደርጋል። ኢሳይያስ 63 በኢሳይያስ ምዕራፍ ስድስት ቁጥር 1 እንግዲህ ኢሳይያስ እግዚአብሔርን በዙፋኑ ላይ ተቀምጦ አየ ከፍ ብሎ ከዛ በኋላ ሱራፌልን ሰማዋል ምን እያለ ቁጥር ሶስት ቅዱስ፣ ቅዱስ፣ ቅዱስ የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። ለምንድን ነው ሶስቴ ቅዱስ፣ ቅዱስ፣ ቅዱስ ያለ? እንደው በአጋጣሚ ነው? ሶስቴ ሲደጋግሙ ደስ ስለሚላቸው ነው መላእክት? ይሄ በመለኮት ውስጥ ያለውን ብዝሃነት ፍንጭ የሚሰጠን ነው። እንደዛ ተብሎ ሊወሰድ ይችላል። ኢሳይያስ የሰማውን ድምፅ ተመልከቱ። የጌታን ድምፅ የጌታንም ድምፅ ማንን ምን ላለው እልካለሁ ማንስ ይሄድልናል ሲል ሰማው። ከነጠላ ቁጥር ይልቅ ብዙ ቁጥርን የሚያመላክት ሌላ ጥቅስ እንደሆነ እንመለከታለን። እስቲ ወደ መዝሙር መቶ አስር ቁጥር አንድ እንሄድ በብሎ ኪዳን። ይህም እጅግ በጣም የሚገርም ማስረጃ ነው። መዝሙር መቶ አስር አንድ እግዚአብሔር ጌታዬን ታቃላችሁ። ብራሱ ምን እንደሚል ያህዌ አዶናይን እንዲህ አለው። ያህዌ የማን ስም ነው? ያህዌ የአምላክ ስም ነው። አዶናይ የማን ስም ነው? የአምላክ ስም ነው። ነጠላ ቁጥርን የሚወክላና አንዱ አንዱን ምን አለው? ጠላቶችህን ለእግርህ መቀመጫ እስካደርግልህ ድረስ በቀኝ ተቀመጣ አለው። አባት ልጅን እንዲህ እንዳለው በአዲስ ኪዳን ሄደን አነጻጽረን ስናይ እንመለከታለን።